የገዢ ፓርቲ ኢህአዴግ የግምገማ ማጠናቀቂያ ጽሑፍና ተከትሎ የተሰጠው መግለጫ አነጋገር የሳምንቱ ጉዳይ ነበር። ከመግለጫው በኋላም ፖለቲከኞችና የፖለቲካ እስረኞች የሚለው አገላለጽም እንዲሁ መምታታትን ፈጥሯል። በሳምንት ውስጥ ያነጋገርናቸው አስተያየት ሰጪዎች በየትኛውም ቋንቋ ቢገለጽ ኢትዮጵያ ውስጥ ቁጥራቸው እንኳ በግልጽ የማይታወቅ ብዙ የፖለቲካ እስረኞች መኖራቸውን ይናገራሉ። ጽዮን ግርማ የፖለቲካ እስረኛ ማለት ምን ማለት ነው? ኢትዮጵያ ውስጥ ያለው የፖለቲካ እስረኛ ማን ነው የሚል ጥያቄ አንስታ መቀመጫውን ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራ የሰብአዊ መብት ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም እንጠይቃለች። በዚህ ዙሪያ ተከታዩን ዘገባ አሰናታለች። አቶ ያሬድ ኃይለማርያም የፖለቲካ እስረኞች ማለት ምንም የማያምታታ ዓለም አቀፍ ትርጉም ያለው ጉዳይ ነው ይላሉ። ትርጉሙም የሚወድቀው በሰውየው ማንነት ላይ ሳይሆን አንድን የመንግስት አካል ፖሊሲ፣ አፈጻጸሙንና ድርጊቱን የተቃወመ ወይም አምባገነንነትን ያልተቀበለና ከዚህ ጋር ተያያዥ በሆኑ ጉዳዮች ላይ ሀሳቡን በመግለጽ የታሰረ በአጠቃላይ የፖለቲካ እስረኛ ነው ይላሉ። በአሁኑ ሰዓትም በኢትዮጵያ በተገቢው መንገድ ያልተመዘገቡ ቁጥራቸው የበዛ የፖለቲካ እስረኞች መኖራቸው የተረጋገጠ ጉዳይ ነው ይላሉ። መንግስት በሃይማኖቶች ውስጥ ጣልቃ መግባቱን ተቃውመው ለእስር የተዳረጉ የሃይማኖት አባቶች፣ በቅርብ ጊዜ ብናይ የሙስሊም ማህበረሰቡን የወከሉ ድምጻችን ይሰማ ብሎ የተንቀሳቀሱ ሰዎች፣ በዋልድባ ገዳም ጋር ተያይዞ የታሰሩ መነኮሳት። ሌላው ደግሞ ከዚህ ከኢኮኖሚ ወይም ከሀብት ክፍፍል ጋር ወይም ከመሬት ጥርምት ጋር በተያያዘ ይሄ የህዝባችን መሬት ይሄ ቦታ ሊነካ አይገባም በማለት ብቻ ያችን ርዕስ አንስተው መንግስትን በመቃወማቸው የተነሳ የታሰሩ የማህበረሰብ ተወካዮች የፖለቲካ እስረኞች ናቸው። ለምሳሌ በጋምቤላ የነበረውን የመሬት ቅርምት ተቃውመው በተለያየ በአካባቢው እንቅስቃሴ ያደረጉ ከነበሩ የታሰሩ ሰዎች አሉ። በኦሮሚያ ክልል በቅርብ ጊዜ የተነሱት ከማስተር ፕላኑ ጋር ተያይዘው በተነሱ ግጭቶች ይሄ የዚህ አካባቢ ህዝብ መሬት ያለ አግባብ ሊነካ አይገባም ብለው የህዝቡን ጥያቄ ያቀረቡ የአካባቢ ተወካዮች ታስረው ግን የሚ ከሰሱት በሽብር የመንግስትን የልማት ስራ በማደናቀፍ ነው። እነዚያ ሰዎች ፖለቲካ እስረኛ ነው የሚቆጠሩት። ማንነት ጥያቄ በማንሳት ይሄ በወልቃይት እንዲሁም በደቡብ አካባቢ ኮንሶ፣ እንደዚሁም ሌሎች ቦታዎች ላይ ህዝባችን ወደዚህ አካባቢ ነው ማንነቱ ሊወሰን የሚገባው ድንበሩ እንደዚህ ነው የሚሉ ጥያቄዎች በማንሳታቸው ምክንያት የታሰሩ አሁን የወልቃይት ኮሚቴ አባላት ታስረው ግማሾቹ በሽብር ሁሉ ክስ ተመስርቶባቸዋል። እነዚህ ሰዎች የፖለቲካ እስረኞች ናቸው። አቶ ያሬድ አያይዘው እነዚህ ሰዎች ከታሰሩ በኋላ ክስ የሚመሰረትባቸው በሽብርና አመፅ በማነሳሳት የሚል እንደሆነ ጠቅሰው ሰዎቹ የጠየቁት ወይም የደገፉት ሀሳብ የመብት ጥያቄን በመሆኑ የፖለቲካ እስረኞች ናቸው ይላሉ። በትምህርት ተቋማቶች ውስጥ የመናገር ሀሳብን የመግለጽ ይሄ የአካዳሚክ ነጻነትን በማራመዳቸው ምክንያት የታሰሩ የከፍተኛ ተቋማት ይሁን በየትኛውም ደረጃ ያሉ ተማሪዎች፣ መምህራን፣ ምሁራን ሀሳባቸውን በመግለጻቸው ብቻ የጥቃት ሰለባ ተደርገው የታሰሩ ሰዎች ናቸው። ፖለቲካ ፓርቲ መሪዎች፣ ደጋፊዎቻቸው፣ አባላቶቻቸው በምርጫ መታዘብ ሂደት ውስጥ ታዛቢ ሆነው በመሳተፋቸው ብቻ የተቃዋሚዎች ታዛቢ በመሆናቸው ብቻ ታርጌት የተደረጉ ሰዎች ሰላማዊ ሰልፎችን ያዘጋጁ በሰልፎች ላይ የተሳተፉ ሰዎች እንደ ሽብረተኛ እየተቆጠሩ ለእስር የተዳረጉ ሰዎችን በጠቅላላ ይጨምራል። የተለየ አስተሳሰብ የተለየ የፍልስፍና ይሁን የፖለቲካ ምልከታ ይዘው አደባባይ ወጥተው የጻፉ ሀሳባቸውን የገለጹ እንደዚሁም በድረ ገጾች ላይ የሚጽፉ አምደኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች ሲቪክ ማህበራት ተወካዮች፣ የሰራተኛ ማህበር፣ የመምህራን ማህበር፣ የሴቶችን ጉዳይ የሚያንቀሳቅሱ እና በኦሮሚያ ክልል እጅግ ቁጥሩ በርካታ የሆነ በሺዎች የሚቆጠሩ ወጣቶች ሰልፍ በመውጣታቸው ምክንያት ታስረው ግፍም ተፈጽሞባቸዋል። እነዚህ ሰዎች አሁንም በእስር ላይ ያሉ በርካቶች ናቸው። በአማራም ክልል እንደዚሁ በባህር ዳር፣ በጎንደር ተይዘው በተለያየ ማጎሪያ ካምፕ ውስጥ አሁንም ጭምር ታስረው እየማቀቁ የሚገኙ ወጣቶች አሉ። ደቡብ ክልል እንደዚሁ በኮንሶ እና ሌሎች አካባቢዎችም እንደዚሁ ከተቃውሞ ሰልፍ ጋር ተያይዘው የታሰሩ ሰዎች አሉ። ከሰልፍ ላይ ታፍነው ተወስደው፣ ከስራ ቦታቸው ላይ ታፍነው ተወስደው፣ ከመኖሪያ ቤታቸው ታፍነው ተወስደው የት እንደደረሱ የማይታወቁ ሰዎች አሉ። ሰዎች የተወሰዱት በመንግስት የፀጥታ ኃይሎች እንደሆነ ቤተሰቦች የአካባቢው ሰው አይተዋል፣ ግን የት ቦታ እንደታሰሩ በምን የት ሁኔታ ላይ እንደሚገኙ ሳይታወቅ አመታት የተቆጠሩ ሰዎች አሉ። አቶ ያሬድ በዘረዘሯቸው ሁኔታ የታሰሩትና ቁጥራቸው በውል የማይታወቁ ሁሉ የፖለቲካ እስረኞች እንደሆኑ ይናገራሉ። ሰዎቹ አሁን በእስር ቤት የሚገኙ በመሆናቸው መካድ የማይቻል ሀቅ ነው ሚላሉ ረቡዕ ታህሳስ 25 2010 ዓ.ም ገዢው ፓርቲ ኢህአዴግ ከአራቱ የፓርቲ አመራሮች ጋር በሰጡት መግለጫ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፍርድ ቤት የተፈረደባቸው ወይም ደግሞ በአቃቤ ሕግ ክስ የተመሰረተባቸው እና ጉዳያቸው እየተጣራ የሚገኙ የፖለቲካ አመራሮችም ሆኑ ግለሰቦች ክሳቸው ተቋርጦና በምህረት እንደሚፈቱ ገልጸዋል። ከዚህ ቀደም ታስሮ የተፈታው የዞን ዘጠኝ የኢንተርኔት አምደኛው በፍቃዱ ኃይሉ እነዚህ ሰዎችም የፖለቲካ እስረኞች ናቸው ይላል። በአመለካከት ልዩነታቸው የታሰሩ ሰዎች አሉ። ተቃውሞ ሰልፎችን በማድረጋቸው የታሰሩ ሰዎች አሉ። እዚህ ሀገር የሰላማዊ የፖለቲካ ትግል አያዋጣም ብለው ትጥቅ ትግል በመምረጣቸው አንዳንዶቹ ተማርከው፣ አንዳንዶቹ ደግሞ እንዲሁ ገና ሊሄዱ ሲዘጋጁ የታሰሩ ሰዎች አሉ። ጋዜጠኞች በመጻፋቸው የታሰሩ አሉ። በጥቅሉ በፖለቲካ አመለካከታቸው ልዩነት የታሰሩ በጣም ብዙ ናቸው። እነዚህን ሁሉ ነው ማካተት ያለበት። አቶ ያሬድም ሆነ አቶ በፈቃዱ እስረኞቹ ከመቼ ጀምሮ እንደታሰሩና የት የት እንደሚገኙ ቁጥራቸው ምን ያህል እንደሆነ ጉዳያቸው በሚዲያ ና በማህበራዊ ሚዲያ ከሚገለጸው በስተቀር በይፋ የሚታወቅ ነገር የለም ይላሉ። በዚህ ጉዳይ ላይ በቅርቡ ያነጋገርናቸው ጠበቃ አቶ ወንድሙ ኤብሳ እና አቶ አለልኝ ምህረቱ ሁለቱ በግላቸው ብቻ ወደ ዘጠኝ መቶ ለሚደርሱ በአማራና በኦሮሚያ ህዝባዊ ተቃውሞ ምክንያት የታሰሩ ደንበኞች እንዳላቸው ነግረውን ነበር። በፍቃዱ ኃይሉ የእስረኞቹ ቁጥርና ማንነት በመንግስት ሀቀኝነትና ቤተሰቦቻቸው ይፋ ለማድረግ በሚያደርጉት ጥረት ላይ የተመሰረተ ነው ይላል። ይህንን የእስረኞችን ጉዳይ በተለይ የሚከታተል ሲቪል ሶሳይቲ እንኳን የለንም። የመንግስቶቹም ቢሆኑ ይህንን እያደረጉ አይደሉም። ስለዚህ ከሁላችንም የበለጠ የሚያውቁት የመንግስት ተቋማት ናቸው። ፍርድ ቤቶችና ማረሚያ ቤቶች ናቸው። አንዳንድ ሲቪል ሶሳይቲዎች አሉ። ለምሳሌ ኢትዮትሪያልስ የሚባለው ኢትዮጵያን ሂማን ራይት ፕሮጀክት የሚባሉት እነሱ ይመዘግባሉ። ኢትዮትሪያልስ የተፈረደባቸውና ያልተፈረደባቸው ወደ ሶስት ሺህ የሚሆኑ እስረኞችን ዘርዝሯል። ግን አብዛኞቹ በሽብር ብቻ የተከሰሱ ናቸው። ግን ሽብር ያልተከሰሱ ፖለቲካ እስረኞች አሉ። ሌላ ለምሳሌ አመትም በማነሳሳት ክስ የተመሰረተባቸው አሉ። በተለይ ደግሞ እነዚህም ፌዴራል ፍርድ ቤት ውስጥ ያሉ ናቸው። የክልል ፍርድ ቤቶች ውስጥ ተከሰ ነው ማረሚያ ቤት እንደውም፣ አንዳንዶች ሳይከሰሱ ሳይመሰረትባቸው ራሱ ታጉረው ያሉ አሉ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በእስር ላይ ያሉ የፖለቲካ አመራሮችም ሆነ ግለሰቦች ከማለታቸው ውጪ እነማን እንደሚፈቱ በዝርዝር የተገለጸ ነገር የለም። ክሳቸው ተቋርጦ ወይም በምህረት ከሚለው በስተቀርም መቼ እንደሚፈቱ መቼ ክሳቸው እንደሚቋረጥም የተነገረ ነገር የለም። ወይም የወጣ ዝርዝር መረጃ እስካሁን የለም። እንደ አቶ ያሬድ እና በፈቃዱ ያሉ በሰብአዊ መብቶች ዙሪያ የሚሰሩ ሰዎች ትክክለኛ ብሔራዊ መግባባትን ለመፍጠር ሁኔታውን በግልጽ አስቀምጦ ሁሉንም የፖለቲካ እስረኞች መፍታት ካልተቻለ ሁኔታው ማታለል ነው የሚሆነው ይሉታል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።